ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥቅምት 19 2012 ዓ ም ዝግጅታችን ጀመረ። ጤና ይስጥልን አድማጮቻችን፣ እንደምን አምሽታችኋል? የምናስተገናግዳችሁ ትዝታ በላቸውንና ጤና ይስጥልኝ ክቡራትና ክቡራን፣ እኔም ሶሎሞን አባትንን በቀጥታ ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንደዚሁም በአሃዱ ራዲዮ 94.3 ላይ ታገኛላችኋል። 737 ማክስ ጄቶች ላይ የቴክኒክና የንድፍ ችግር እንደነበረባቸው አምራቹ ቦይንግ ኩባንያ ለመጀመሪያ ጊዜ በአደባባይ አምኗል። በራሴና በቦይንግ ኩባንያ ስም ጥልቅና እውነተኛ ይቅርታ ጠይቃለሁ። እኔ ራሴ እንደ ባልና እንደ አባትም በደረሰባችሁ ጉዳቶች ልቤ ተሰብሯል። የቦይንግ ዋና ሥራ አስፈጻሚ ዴኒስ ሚውለንበርግ በዩናይትድ ስቴትስ የተወካዮች ምክር ቤት ፊት ትናንትናና ዛሬ ቀርበው እየሰጡ ካሉት ቃል የተቀነጨበ ነው። በአብይ ርዕስ ዘገባ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የኢትዮጵያ ሰብአዊ መብቶች ኮሚሽንና የኢትዮጵያ ሰብአዊ መብቶች ጉባኤ ሰሞኑን በኢትዮጵያ የተለያዩ ክፍሎች ተፈጽመዋል በተባሉ የሰብአዊ መብቶች ጥሰቶች ላይ መንግስት ህጋዊ እርምጃ እንዲወስድ ጠይቀዋል። ኢሰመጉ ኃላፊነታቸው ባልተወጡ የመንግስት ኃላፊዎችና የጸጥታ ኃይሎች ላይም ህጋዊ እርምጃ ይወሰድ ሲል፣ ኮሚሽኑ በበኩሉ የሰሞኑ ድርጊት የህግ የበላይነትን በእጅጉ የተፈታተነ ነው ብሏል። መለስካቸው አማሀ ዜናውን አድርሶናል። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ መንግስት በህገ መንግስቱ ቃል ኪዳን በገባቸው ዓለም አቀፍ ድንጋጌዎችና ሌሎች ህጎች የገባቸውን ግዴታዎች እንዲፈጽምና እንዲያስፈጽም በመግለጫው አሳስበዋል ጥቅምት 1 ቀን 2012 ዓ ም ጥቅምት 1 ቀን 2012 ዓ ም በአፋር ክልል ማንነታቸው አይታወቅም ባላቸው ታጣቂዎች የ17 ሰዎችን ሕይወት የቀጠፉትን ጥቅምት 11 ሌሊት የፖለቲካ አክቲቪስት ጃዋር መሐመድ ያስተላልፉትን መልእክት ተከትሎ በኦሮሚያ ክልል የተለያዩ ስፍራዎች በተፈጠረ ሁከት ያያሌ ሰዎች ሕይወት ማለፉን ቁጥራቸው በውል የማይታወቅ ዜጎች የአካል ጉዳት እንደደረሰ ግምቱ ተለይቶ ያልታወቀ ንብረት መውደሙን በመዘርዘር መንግሥት ተገቢውን ማጣራት አድርጎ ድርጊቱን ባነሳሱና የሰብአዊ መብቶችን ጥሰቶችን በፈጸሙ ግለሰቦችና አካላት እንዲሁም ይህንን የመከላከልና የመቆጣጠር በሕግ የተጣለባቸውን ኃላፊነት ሳይወጡ በቀሩ የጸጥታ ኃይሎችና የመንግሥት ኃላፊዎች ላይ ሕጋዊ እርምጃ እንዲወሰድ ጠይቀዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ በተከሰተው ውከት በቀጥታ ወይንም በተዘዋዋሪ መንገድ በጥፋቱ ተሳታፊ የሆኑ ሰዎች ሁሉ በሕግ ተጠያቂነታቸው መረጋገጥ አለበት ይላል የኮሚሽኑ መግለጫ። አክሎ በተለይ ጥቅምት 12 ቀን 2012 ዓ ም ጀምሮ በተቀሰቀሰው ውዝግብና ሁከት የተሞላ ነውጥ የበርካታ ሰዎች ሕይወት ከመጥፋቱ የአካል ጉዳት ከመድረሱ ንብረት ከመውደሙና የሰዎች መደበኛ ኑሮና ሰላማዊ ሁኔታ ከመረበሹ በተጨማሪ ሰብአዊ መብቶችን ከፍተኛ አደጋና ስጋት ላይ የጣለ እጅግ አሳሳቢ ክስተት ነው ብሎታል። የኮሚሽኑ መግለጫ በተለይ አለ ካለው የቅሬታና የጥያቄ መፍቻ ሕጋዊ መንገድ ውጪ በአመፅና በልቂት ማስፈራሪያ ለማስፈጸም የታየው ተግባርና ያስከተለው ጉዳት የሕግ የበላይነትን፣ የአገርን ሰላምና ስርዓትን በአደባባይ በመገዳደርና በመጣስ ከፍተኛ የሰብአዊ መብቶች ቀውስ ያስከተለ በመሆኑ በየደረጃው በቀጥታና በተዘዋሪ መንገድ በጥፋቱ ተሳታፊ የሆኑ ሰዎች ሁሉ በሕግ ተጠያቂነታቸው መረጋገጥ አለበት ብለዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው። ባለፈው ሳምንት ትግራይን የወረረው የአንበጣ መንጋ የመከላከል እርምጃዎች ከተወሰዱባቸው አካባቢዎች ወደ ሌሎች አዳዲስ ቦታዎች እየተዛመተ መሆኑ ተገልጿል። የትግራይ ክልል ትምህርት ቢሮ የአንበጣውን መንጋ ለመከላከል የሁለተኛ ደረጃ ትምህርት ቤቶችና የኮሌጆች ተማሪዎች እንዲሁም አስተማሪዎች መከላከል ላይ እንዲሰማሩ ጥሪ አቅርቧል። ሙሉጌታ አጽብሃ ዝርዝር አለሁ። ወደ ትግራይ ክልል ከገባ አንድ ሳምንት የሆነው የበረሃ አንበጣ መንጋ ወደ ተለያዩ የክልሉ ወረዳዎች መስፋፋት መቀጠሉ ተገልጿል። በክልሉ የግብርናና ገጠር ልማት ቢሮ የህዝብ ግንኙነት ዳይሬክተር አቶ ሚካኤል ምሩጽ እስካሁን የአንበጣ መንጋው ዘጠኝ ወረዳዎች ማካለሉን ተናግሯል። ክልል ኦሮሚያና በአማራ አካባቢም ትልቅ ስዋርም ስለሚታይ አፈር አካባቢም ስላለ መከሰቱ ብርሃን ትሪቢን ስለማይችል ህብረተሰቡ በጥንቃቄ ማሳውን በትኩረት እንዲመለከት እመክራለን። እስካሁኑ ድረስ በጣም ከፍተኛ ደረጃ የሚገለጽ ነው። የትግራይ ህዝብ ስብብሩን ያሳየበት አንድ ለቱ የተገለጸበት ሁኔታ ነው ያለው። በአሁኑ ሰዓት የበረሃ አንበጣ ተብሎ የሚታወቅ መንጋ ቀድሞ ከታየባቸው በተጨማሪ አዳዲስ አካባቢዎችን እየወረሩ ይገኛሉ ብሏል። በዛሬው ዕለት አንበጣው ጋንታ አፈሹም ወረዳን እንደወረረ አቶ ሚካኤል ተናግሯል። አንበጣው አንድ አካባቢን ትቶ ወደ ሌላው መውረሩ ለመከላከል ችግር ይፈጥር እንደሆነ አቶ ሚካኤልን ጠይቄያቸዋለሁ። ትልቅ መንጋ ነው የሚታይ አሉ እና በተለይ አካባቢ ሲገባ ስለቆየ ያንን መንጋ ህብረተሰብ ያንን አንበጣ መንጋ ባበረበት አካባቢ የኬሚካል ርጭት እየተካሄደበት ነው የሚገኘው። ስለዚህ የኬሚካል ርጭት ተካሂዶበት ግን ወዲያው ላይሞትም ስለሚችል ሁለት ቀንና አንድ ቀን ሊቆይ ስለሚችል እየተዳከመ ስለሚሞት በየአካባቢው የሚታይበት ወይ የሚከሰትበት ሁኔታ አለ። ሌላው ደግሞ ከዛ ከቴክኒካል ያምነተው ደግሞ ሌላ ቦታም የሚከሰትበት ባህሪያው ስለሆነ ይኛውን ለመከላከል ብዙ ችግር ነው የሆነው። ነገር ግን አሁን በህብረተሰቡ ትልቅ ትብብር አሁን የመዳከም ስራ የስራ ነው። የትግራይ ክልል ትምህርት ቢሮ የሁለተኛ ደረጃ ተማሪዎችና በክልሉ መንግስት በሚተዳደሩ ኮሌጆች የሚገኙ ተማሪዎችና አስተማሪዎች ትምህርት አቋርጠው ያንበጣ መንጋውን ለመከላከል ከዛሬ ሁለት ጀምሮ ለሶስት ቀናት በሁሉም የትግራይ አካባቢዎች እንዲሰማሩ መደረጉ አሳውቀዋል። የቢሮ ምክትል ኃላፊ አቶ ባህታ ወልደሚካኤል በዛሬው ዕለት በሰጡት መግለጫ ተማሪዎችና አስተማሪዎች አንበጣውን የመከላከል ስራ ከተጠናቀቀ በኋላ የትምህርት ጊዜውን ለማካካስ ቅዳሜና እሁድ መማር ማስተማር እንዲቀጥል ተወስኗል ብለዋል። ለአሜሪካ ድምጽ ሙልጌታ ጽቡሃ መቅለም። ሙልጌታን እናመሰግናለን። ክቡራትና ክቡራን አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ፕሬዝደንት ትራምፕ በተፎካካሪያቸው ላይ ለተነጣጠረ ሴራ ከዩክሬኑ ፕሬዝደንት ጋር የመመሳጠር ሙከራ አድርገዋል በሚል በቀረበባቸው ውንጀላ ዙሪያ የዩናይትድ ስቴትስ ምክር ቤት በያዘው ማጣራት ስራ ዛሬ ረቡዕ የሁለት የውጭ ጉዳይ መስሪያ ቤት የዩክሬን ጉዳይ አዋቂዎችን ምስክርነት ይሰማል። በትላንትና ውለት ለምክር ቤቱ አባላት የምስክርነት ቃላቸውን የሰጡት የዋይት ሀውስ የጸጥታ ጉዳዮች ልዩ ባለሙያ ሌተና ኮለሌል አሌክዛንደር ቪድማን እንደ አውሮፓውያን አቆጣጠር ባለፈው ሐምሌ 25 ፕሬዝደንት ትራምፕ ከዩክሬኑ ፕሬዝደንት ቭላዲሚር ዘለንስኪ ጋር ያደረጉትን የስልክ ንግግር በስፍራው ተገኝተው ከተከታተሉ ሰዎች መካከል ናቸው። ያ በሁለቱ መሪዎች መካከል የተደረገ የስልክ ልውውጥ አሳስቦኝ ነበር። የውጭ መንግስት በአሜሪካ ዜጋ ላይ ምርመራ እንዲያካሄድ መጠየቁ ተገቢ ነው ብዬ አላስብም። ይህም የዩናይትድ ስቴትስ መንግስት ለዩክሬን በሚሰጠው እርዳታ ላይ ሊያሳድር የሚችለው ተጽዕኖ አስጨንቆ ነበር ሲሉ ቪድማን ምርመራውን ለሚያካሄደው የምክር ቤቱ የደህንነት ጉዳዮች ንዑስ ኮሚቴ ያስታወቁት። ፕሬዚደንት ትራምፕ ከዩክሬኑ ፕሬዚደንት ቭላዲሚር ዘሌንስኪ ጋር ያደረጉትን የስልክ ጥሪ እንደ አውሮፓ አቆጣጠር በ2016 በተካሄደ የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ዩክሬን የዩናይትድ ስቴትሱን የዴሞክራቲክ ፓርቲ ለመርዳት ጣልቃ ገብታለች በሚል ውንጀላ ለኬቭ ባቀረቡት የመርምሩልኝ ጥያቄ በመጪው 2020 በሚካሄደው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ በዴሞክራቱ ተፎካካሪ እጩ ጆ ባይደንና ለዩክሬን የነዳጅ ኩባንያ ይሰሩ የነበሩ ልጃቸው ሀንተር ባይደን ላይ የሙስና ወንጀል ሰርተዋል ሲሉ የዩክሬኑ ፕሬዝደንት ዘለንስኪ እንዲመረመሩላቸው ያቀረቡት ጥሪ በዩናይትድ ስቴትስ ምክር ቤት የዴሞክራቲክ ፓርቲ አባላት በፕሬዝደንት ትራምፕ ላይ የከፈቱት ከስልጣን ይውረዱ ጥያቄ ምርመራ መሠረት መሆኑ ይታወቃል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በሰሜናዊ ካሊፎርኒያ የተቀሰቀሰውን ሰደድ እሳት እያንቀለቀለ ስፋት ያለው ስፍራ እንዲያካልል ምክንያት የሆነው ከባድ አውሎ ነፋስ ረገብ ቢልም በግዛቲቱ ደቡባዊ ክልል የሚገኙ የእሳት አደጋ ተከላካዮች ግን በበኩላቸው የአየር ትንበያ ባለሙያዎች በአመታት ውስጥ ከታዩት ሁሉ የበረታ ይሆናል የሚል ግምት በሰጡት እጅግ ከባድ አውሎ ነፋስ አማካኝነት ከምዕራባዊ ሎስ አንጀለስ ሊዛመት ይችል ይሆናል የሚል ስጋት ላሳደረ የሰደድ እሳት መዘጋጀት ላይ መሆናቸውን ተናግረዋል። ሁለቱም የግዛቲቱ አካባቢዎች በየዓመቱ በዚህ ወቅት ለሚስተዋለው እጅግ ሞቃታማና ደረቅ የአየር ጥባይ ለሚቀሰቀሱት ከባድና በከባድ አውሎ ነፋስ አዛማችነት ሰፊ አካባቢን ያካለለ ሰደድ እሳት ለማጥፋት ትንቅንቅ ይዘዋል። የዜናው ሰዓት አበቃ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ በ25 ሜትር ባንድ በ120 40 ኪሎ ሄርስ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥቅምት 18 2012 ዓ ም ፕሮግራም ነው። ኢትዮጵያ ካለችበት ቀውስ መሰል ሁኔታ እንዴት ትውጣ? እኛ ስለ ሀገር የምናወራው ህዝብ እንደ ህዝብ ሲኖር ነው። ህዝብ መካከል ፍጅት ካለ የሃይማኖት ነፃነት ከሌለ ወጥቶ የመግባት ነፃነት ከሌለ ይልቂት ካለ ስለ ፖለቲካ የምናወራ ጉዳይ የለም፣ ስለ ስልጣን የምናወራ ጉዳይ የለም። በጣም ለእኛ ትልቅ መከራና ስቃይ የሆነው ነገር ቴክኖሎጂ የቴክኖሎጂ መኖር በጣም አስፈላጊ ነገር ነው። ለእውቀትም ራስን ለማሻሻልም ተገቢ ነው። ግን እኛ በተዘዋዋሪ መንገድ ለጥፋት እየተጠቀምንበት ነው። በተለይ ይህ ማህበራዊ ሚዲያ ፌስቡክ፣ ሁሉም ጋዜጠኛ ነው የሆነው። በምሽቱ ስርጭታችን የምሁራንን ግምገማ ይዘናል። ወደ ኋላ ይቀርባል እንድታዳምጡ እንጋብዛለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። 737 ማክስ ጄቶቹ ላይ የቴክኒክና የንድፍ ችግር እንደነበረባቸው አምራቹ ቦይንግ ኩባንያ ለመጀመሪያ ጊዜ በአደባባይ አምኗል። የኩባንያው ዋና ስራ አስፈጻሚ በዩናይትድ ስቴትስ የተወካዮች ምክር ቤት ፊት ቀርበው ትላንትናና ዛሬ እየተጠየቁ ናቸው። ሰለሞን አባተ ዝርዝሩን ይዟል። ባለፈው ዓመት ውስጥ በአምስት ወራት ልዩነት ኢንዶኔዥያና ኢትዮጵያ ውስጥ የሶስት መቶ አርባ ስድስት ሰው ሕይወት የቀጠፉት አደጋዎች በቦይንግ በራሱ ስሪት ምክንያት የተፈጸሙ ስለ መሆናቸው በግልጽ ለማመንና ለመቀበል እስከ ትናንት ረፋ ድረስ ሲያንገራግር መቆየቱ ነበር። ቦይንግ የሚታወቀው ሁለቱ ሰባት ሰላሳ ሰባት ማክስ ኤይት ጄቶች ካጠፉት ሌላ በዓለም ዙሪያ የብዙዎችን ሕይወት ማጨለማቸው፣ ብዙ ቤተሰቦችን የሐዘን ከል ማልበሳቸው ሀገሮች ብሔራዊ ሐዘን ቀኖችን እስከ ማወጅ እንዲደርሱ አድርጓቸዋል። በራሴና በቦይንግ ኩባንያ ስም ጥልቅና እውነተኛ ይቅርታ ጠይቃለሁ። እኔ ራሴ እንደ ባልና እንደ አባትም በደረሰባችሁ ጉዳቶች ልቤ ተሰብሯል። የቦይንግ ኩባንያ ዋና ሥራ አስፈጻሚ ዴኒስ ሚውለንበርግ ትናንት በዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የንግድ፣ የሳይንስና የትራንስፖርት ኮሚቴው ፊት ቀርበው የተናገሩ ጊዜ ግን የማንገራገር ተሰበረ። ኮሚቴው ይህንን እማኝነት የጠራው ቦይንግ ሰላሳ ሰባት ማክስ ሞዴሎች የንድፍ፣ የግንባታና የብቃት ፍቃድም የማውጣት ሂደት ችግሮች እንደነበሩበት በሙሉ ዓመት እዚህም እዚያም እየሸለኩ ሲወጡ በነበሩ መረጃዎች ላይ ተጨማሪ ማብራሪያ ከኩባንያው ከራሱ መሪዎች ለማዳመጥ ነበር። ከዋና ሥራ አስፈጻሚው ሚውለንበርግ ጋር የኩባንያው ምክትል ፕሬዚደንት ጆን ሃሚልተን፣ የብሔራዊው የትራንስፖርት ደህንነት ቦርድ ሊቀመንበር ሮበርት ስሟልት፣ የቴክኒክ ግምገማ ባለሥልጣናት ጥምረት ሊቀመንበር ክሪስቶፈር ሃርት አብረው ነበሩ። ልክ የዛሬ ዓመት ትናንት ነበር የመጀመሪያው የማክስ ኤይት አደጋ ኢንዶኔዥያ ላይ የደረሰው 189 ተሳፋሪና የበረራ ቡድን አባላት አለቁ። ከአዲስ አበባ ወደ ናይሮቢ ለመብረር ከቦሌ ዓለም አቀፍ አውሮፕላን ጣቢያ በበረራ ቁጥር ኢቲ 302 ተመዝግቦ እሁድ መጋቢት 1 2011 ዓ ም የተነሳው ሌላ ቦይንግ ማክስ ኤይት ጄት 157 ተሳፋሪዎችና የበረራ ቡድን አባላትን ቢሾፍቱ ላይ ቀጠፈ። They were in flying coffins as a result of Boeing deciding that it was going to conceal MCAS. ቦይንግ ኤምካስ የበረራ መቆጣጠሪያ ቴክኖሎጂውን መደበቅ በመፈለጉ ምክንያት ከአብራሪዎቹ እነዚህ ሰዎች በሬሳ ሳጥኖቻቸው ውስጥ ይበሩ ነበር ነው ያሉት። የኮኔክቲከቱ ሴነተር ከአድማጮች አንዱ የነበሩት ሪቻርድ ብሉመንታል ተግሳጽ አዘልቃል ነው ያሰሙት። የቦይንግ ዋና ስራ አስፈጻሚ በእርግጥ ጥፋት መፈጸሙን አምነዋል። ተሳሳትን አሉ። የቦይንግ ገጽታ በእጅጉ ተጎድቷል። በየዓለም ገበያው የአክሲዮን ሽያጭ ድርሻው ሲያሽቆለቁል ታይቷል። ማክስ ጄቶች ሁሉ ዛሬም እንዳረፉ ናቸው። ዋና ሥራ አስፈጻሚው በዚሁ የትናንት የሴኔት ቆይታቸው ወቅት እራሳቸው እንዳሉትም በልብ ስብራት ስሜት ለቤተሰቦችና ለባለስልጣናቱ እንዲሁም ለእንደራሴዎች ባሰሙት ንግግር የእኔ ቃል ባያጽናናችሁም አይለመደንም ብለዋል። እናም ለደህንነትና ለመርማሪ ያለንን ፍጹም ቁርጠኝነት ልገልጽላችሁ እወዳለሁ። በምንሠራው ሁሉ የሰውን እምነት እንደገና መልሶ ለማግኘትና እንዲህ አይነት አደጋዎች ጨርሶ ጨርሶ እንዳይደገሙ ለማድረግ ያለንን ቁርጠኝነት ልገልጽላችሁ እወዳለሁ። ፈጽሞ አንረሳውም። የቦይንግ ኩባንያ ከፍተኛ ኃላፊዎችና የሚመለከታቸው የመንግሥቱ ባለሥልጣናት ዛሬም በተወካዮች ምክር ቤቱ የሕግ መምሪያ የትራንስፖርት ኮሚቴ ፊት ቀርበው እማኝነታቸውን እየሰጡ ናቸው። የኢትዮጵያ አየር መንገድ ባለሥልጣናትን ሐሳብ አካተን በነገው ምሽት ስርጭታችን ሰፋ ያለ ዘገባ ይዘን ለመመለስ እንጥራለን። ቀደም ሲል ያዳመጣችሁት አድማጮቻችን፣ የዕለቱን አብይ ርዕስ ነው። አሁን ወደ ትንታኔ እናልፋለን። ለምርጫ አስፈጻሚዎች ሥልጠና መስጠትን ጨምሮ የሲዳማን ውሳኔ ሕዝብ ለማካሄድ የሚያስችሉ የተለያዩ ዝግጅቶችን እያደረገ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቀዋል ሲዳማ በደቡብ ክልል ውስጥ ይቆይ ወይስ ራሱን ችሎ እንደ አንድ ክልል ይደራጅ በሚል የሚንቀሳቀሱ ፓርቲዎችንና ሲቪክ ማኅበራትንም እየመዘገበ መሆኑን ቦርዱ አመልክቷል። ውሳኔ ሕዝብና ምርጫ የተለያዩ ክንዋኔዎች ቢሆኑም ለመጪው ሀገር አቀፍ ምርጫ ትምህርት እንደሚወስድ የቦርዱ የኮሚኒኬሽንስ ዳይሬክተር ሶሊያና ሺመልስ ለቪኦኤ ገልጸዋል። እስክንድር ፍሬው ሙሉን ዘገባ ይዟል። ቅድመ ዝግጅት ስንል ከደህንነት አንጻር ከቁሳቁስ ከሰነድ ከማዘጋጀት አንጻር ምን አይነት ቅድመ ዝግጅት ይደረጋል? ይሄንን ስንል ምዝገባ ሳይሆን ድምጽ አጸጣት ሂደቱን ብቻ ማለት ነው። ሁለት ግሩፕ ይሄን ይሰራል። የድምጽ አጸጣት ሂደት ደግሞ እንዴት ነው የሚለው ቁጥራቸው 6400 እንደሚሆን የተገለጸው ሰልጣኞች በሲዳማ ዞን የሚካሄደውን ህዝበ ውሳኔ ለማስፈጸም የሚያስችል የተግባር ልምምድ እያደረጉ ነው። በኢትዮጵያ ለመጀመሪያ ጊዜ የሚካሄደውን ይህንን ህዝበ ውሳኔ በብቃት የማስፈጸም ኃላፊነት ታዲያ በእነዚህ ሰልጣኞች ላይ ወድቋል። ከኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን ዳይሬክተር ሶሊያና ሽመልስ ጋር ያደረግኩት ቃለ ምልልስም ከስልጠናው አላማ የሚጀምር ነው። የስልጠናው ዋና ዓላማ ያው አስፈጻሚዎቹ ሲሄዱ የሚጠብቃቸው ነገር እንዲያውቁት ህዝብ ውሳኔ ማስፈጸም ምን ማለት እንደሆነና በአዲሱ የምርጫና የፖለቲካ ፓርቲዎች አዋጅ መሰረት ደግሞ አንድ ምርጫ ለማስፈጸም ያስፈልገው መሰረታዊ መርሆዎቹ ምንድን ናቸው፣ መስፈርቶቹ ምንድን ናቸው፣ መደረግ ያለባቸው ሂደቶቹ ምንድናቸው፣ ስነ ስርአቱ፣ በተለይ ደግሞ የመራጮች ምዝገባ። የመራጮች ምዝገባ አንደኛው ነው። ሌላኛው ደግሞ የመራጮች ድምጽ አሰጣጥ ምን ይመስላል? ከዛ በኋላ ደግሞ ድምጽ ቆጠራና ድምጽ ማስተላለፍ እንዴት ይሆናል የሚለውን ዋና ዋናው፣ ግን ደግሞ በአጠቃላይ ደግሞ ህዝበ ውሳኔ ማለት ምን ማለት ነው፣ የሚጠበቁ ከአንድ ህዝበ ውሳኔ ከሚያስፈጽም ህዝበ ውሳኔ ብቻ ሳይሆን ምርጫም ከሚያስፈጽም አካል የሚጠበቁ መሰረታዊ ጉዳዮች ምንድን ናቸው የሚለውን በአጠቃላይ፣ እነዚህ ነገሮች የሚያይ ስልጠና ነው እየሰጠነ ያለ ነው። እንግዲህ አንዱ ክንውን የሚሆነው ቅስቀሳ ነው። እንግዲህ ሁለት ቡድን ይኖራል። ሁለት አመለካከቶች አንዱ ሲዳማ በደቡብ ብሄር ብሄረሰቦችና ህዝቦች ክልል ስር እንዳለ ሆኖ ይቆይ፣ አንደኛው ደግሞ ሲዳማ ራሱን ችሎ ክልል ሆኖ ይወጣ የሚል ነው። እነማን ናቸው የሚቀሳቀሱት? መቼ ነው ቅስቀሳው የሚጀመረው? ቅስቀሳ ከምጥቅምት ሀያ አምስት ጀምሮ በሚል ነው እኛ መርሃ ግብራችን ውስጥ የያዝነው። እሱን አስከትሎ ደግሞ ምን ብለን አንድ ማስታወቂያ አውጥተን ነበረ በእነዚህ ጉዳዮች ላይ ሀሳብና አስተያየት ያላችሁ አካላት በቅስቀሳ ሂደት ውስጥ መረጃ በመስጠት ሂደት ውስጥ መሳተፍ የምትፈልጉ አካላትን ብለን ማስታወቂያ አውጥተናል። ሲቪክ ማህበራት ሊሆኑ ይችላሉ፣ የፖለቲካ ፓርቲዎችም ሌላው እንዲቀሳቀሱ ማለት ነው መረጃ መስጠት ሲባል አ ሊሆን ይችላል። መረጃ መስጠት በእኛም በኩል የምንሰጠው አለ። ለምሳሌ ወጥታችሁ ተመዝገቡ፣ የመዝገባ ቀን ይሄ ነው የመሳሰሉት የምንለው አለ። ለምሳሌ ደግሞ በክልልነት ለመደራጀት ያስፈልገናል የሚሉ አካላት ደግሞ ወጥተው በዚህ ቀን ምርጫ ስለሚካሄድ ወታች ተመዝግባችሁ የክልልነት ድምጽ ትሰጣላችሁ የሚልም ይኖራል። በዛኛውም ሳይድ ይኖራል። ስለዚህ በእኛ በኩል ያደረግነው ምንድን ነው? የሁለቱን አካላት በኩል ያሉ ኢንትረስቶች ካሉ ምርጫ ቦርድ መጥተው እንዲመዘገቡና ፍላጎቶች የሚያንጸባረቁ ቡድኖች ማለት ነው። ፖለቲካ ፓርቲዎች ሊሆናሉ አሉ፣ ሲቪክ ማህበራት ሊሆን ይችላሉ። ምክንያቱም በዋናው ምርጫ ጊዜ ያው እንደሚታወቀው ፖለቲካ ፓርቲዎች ናቸው። ፓርቲዎች የራሳቸውን ፕሮግራም ነው ፕሮሞት የሚያደርጉት። በዚኛው ላይ ግን ትንሽ ለየት ይላል። ያል ነው ምንድን ነበረ? በሲቪክ ማህበራት በኩል ለምሳሌ ይህን ጉዳይ ላይ ለመቀስቀስ ብቻም ላይሆን ይችላል። ለምሳሌ ለመወያየትም ሊሆን ይችላል በተለይ ደግሞ የዚህ የሰላም ኮምፖነንት ያለው በአግባቡ ራሱ ሂደቱን በሁለቱም በኩል ያሉ ሀሳቦች የተለያዩ ሀሳቦች የሚኖረው እሱ ሀሳብ ተገልጾ እንዴት ይሆናል የሚለውን በማስመልከት መስራት የሚፈልጉም ካሉ ብለን ማስታወቂያ ወጥተናል በማስታወቂያ ባወጣነው መሰረት እኛ እናደርጋለን ብለን የምናስበው እንግዲህ በዛ ውስጥ የሚመጡትን ፓርቲዎች እናያለን የሲቪክ ማህበራትን እናያለን ከዛ በኋላ ደግሞ የሰዓት የአየር ሰዓት ድልድል ደግሞ ከሚዲያዎች ጋር እየተነጋገርን ነው የክልሉ ሚዲያ ብቻ ነው አያ ክልሉም ጋር ከፌዴራል ሚዲያም ጋር እየተነጋገርን ያለ ነው። ከሚዲያዎች ጋር እየተነጋገርን ያለነው በሁለት መልኩ ነው። አንደኛው ለቀስቀሳ የሚሆኑ እነዚህ ሲቪክ ማህበራትና ፓርቲዎች ሰዓት የሚፈልጉ ከሆነ ለሱ ጥቅም ላይ ለማዋል ለእነሱ ደግሞ የምንጠብቀውን ያህል ያን ያህል የሚከራከሩና ለቅስቀሳው ሀሳብ እናቀርባለን የሚሉ አካላት ከሌሉ ደግሞ ለመራጮች መረጃ ለቮተር ሬጅስትሬሽንነትን ለቮተር መረጃ ኢንፎርሜሽን ለመስጠት እንዲያገለግል ብለን እሱን ውይይት እያደረግን ነው ከሚዲያዎች ጋር በክልሉም ደረጃ እንደገና ደግሞ በፌዴራልም ደረጃ ማለት ነው። ስለዚህ ቀጥሎ የሚሆነው ስቴፕ ምንድን ነው? ቅስቀሳ ውስጥ መሳተፍ እንፈልጋለን የሚሉ አካላትን አይተን አንደኛ እነዚህ አካላት አስፈላጊ ናቸው ወይ፣ የሚመለከታቸው አካላት ናቸው ወይ ወይስ አይደሉም የሚለውን መስፈርት እናያለን። ከዛ በማስቀጠል ደግሞ እነዚህ አካላት እንቀሳቀሳለን ያሉት ሀሳባቸውን አዘጋጅተው የሚያቀርቡበትን ጊዜ ፕላትፎርም እናመቻቻለን ከሚዲያዎች ጋር መተባበር። ከዛ በተጨማሪ ደግሞ በእኛ በኩል ደግሞ መረጥ መሰጠት የሚገባውን የመራጮች መረጃ ደግሞ እናቀርባለን ማለት ነው። ይህንን ነው እየሰራን ያለ ነው። ሀያ አምስት እንግዲህ ሩቅ አይደለም። ጥቅምት ሀያ አምስት ጀምሮ ከከሳ ይጀምራል እስከ ሰላሳ ድረስ ይቀጥላል። ስንት ሰው ተመዘገበ? እስከ ወይ ስንት ፓርቲዎች በሲቪክ ማህበራት በኩል ለምሳሌ በሲቪክ ማህበራት በኩል ሶስት ሲቪክ ማህበራት ተመዝግበዋል። ምን ብለን እንቀሳቀሳለን? የትኛውን ሳይ ይባላል። በዚህ መሰረት ኢንትረስት አለን ብለው ነው ያሉት። እንግዲህ የኛ ስራ የሚሆነው በዚህ ሳምንት ኢንትረስት አለን ያላችሁትን መታችሁ የምታስቀምጡ ፕላትፎርም ውስጥ ምንድነው የምታደርጉት የሚለውን ነገር እነሱን ጠርተን ማነጋገር ነው። በፓርቲዎቹ በኩል የተመዘገቡ እንዳሉ አቃለሁ። በትክክል ቁጥራቸው ስንት እንደሆነ ያላወቅኩት ዳማ ራሱን ችሎ ክልል ይሁን የሚሉ ፓርቲዎች ናቸው የተመዘገቡት ወይስ በደቡብ ክልል ስር ይቆይ የሚሉ። እኛ የጠየቅነው ስንጠይቅም፣ ብለን የጠየቅነው በዚህ የቅስቀሳ ላይ ለመሳተፍ የምትፈልጉ ፓርቲዎች ብለን የጠየቅነው። ስለዚህ የሁለቱም አካላት ሊሆኑ ይችላሉ። መቆየትም አለበት ሊሆኑ ይችላሉ ወይም ደግሞ በክልልነት መደራጀት አለበት የሚሉ አካላት ሊሆኑ ይችላሉ። እሱን የምናውቀው ለፕላትፎርሙ አዘጋጅታችሁ ነው የሚለውን ውይይት በምናደረግበት ወቅት ነው። ከዛ ውጭ ደግሞ ለሚዲያዎች ደግሞ አየር ሰዓታቸውን እያዘጋጁ ነው። በእነሱ በኩል ደግሞ ይህን አየር ሰዓት አዘጋጅተናል ብለው የመጀመሪያውን ረቂቅ ለኛ አቅርበውልናል። ከዛ በኋላ እንግዲህ ከሱ ጋር ደግሞ ከሚዲያዎች ጋር ና ከነሱ ጋር አብረን ተነጋግረን ሆነን ወደ ምደባ ና ወደ ውይይቱ እንሄዳለን ማለት ነው። ከዚያ ሲዳማና የደቡብ ብሄር ብሄረሰቦችና ህዝቦች ክልል ገዢ ፓርቲ የሆኑ እንደሄድን አንድነትን ምረጡ ማለት ሲዳማ በደቡብ ክልል ስር ቢቆይ ይሻላል ራሱን ችሎ ከሚደራጅ የሚል ቅስቃሳ ሊያደረግ ይችላል የሚሉ መረጃዎች ይወጡ ነበረ። እውነት ነው፣ ከተመዘገቡት አንዱ ነው የክልሉ ገዢ ፓርቲ። እውነቱን ለመናገር የተመዘገቡትን ፓርቲዎች አላየሁም፣ ግን ቢሆን አይገርመኝ ምክንያቱም እንደ ክልል ገዢ ፓርቲን ብቻ ሳይሆን እንደ ክልልም ራሱ አንድ ክልል ብዙ ዞኖች ቢኖሩት ደስ ይለዋል፣ ባይቀነስበት፣ እንዲሁም ጭራሽ ቢጨመርለት አይደለም። ሁሉም ነገር ሁልጊዜ ትልቅና ብዙ ዞኖች ያሉት ክልል ቢሆን ደስ ይለዋል። ስለዚህ በአጠቃላይ እንደዛ ብሎ የሚቀሰቀስም ከሆነ ቆዩልኝ ብሎ የሚቀሰቀስም ከሆነ ጤናማ ነው ብዬ ነው የማስበው። ዝርዝር ውስጥ መኖር አለመኖራቸውን አላቅም ግን ጤናማ ያልሆነ ነገር አይመስለኝም። ክልሉ ውስጥ ቅስቀሳ ሲደረግ መንገዶች፣ አደባባዮች ላይ እየዞሩ በድብጽ ማጉያ መቀስቀስን፣ ፖስተር መለጠፍን ይጨምራል። ቅስቀሳ ሲባል ነው የመገናኛ ብዙን ቅስቀሳ ብቻ ነው እኛ የመገናኛ ብዙኃን ቅስቀሳ ነው ሬጉሌት የምናደርገው ፍትሐዊና ፌር እንዲሆን ማለት ነው። ከዛ ውጭ በክልሉ ውስጥ የቅስቀሳ ቀን ተብሎ ቅስቀሳ ለሚያደርጉ አካላት ደግሞ በሚንቀሳቀሱበት ወቅት የሰላም ችግር እንዳይኖርባቸው ኦረዲ ከክልሉ ጋር ግንኙነት አለን። አብረን ነው የምንሰራው። ይሄኛው መርሃ ግብርም እነሱም አላቸው። በዛ ላይ ደግሞ በተጨማሪ ደግሞ የሴኩሪቲ ፕላን የኢሌክቶራል ሴኩሪቲ ደህንነት ፕላንም ብለው በራሳቸው ደግሞ አዘጋጅተው ለእኛም አጋርተውናል። ለሚደረገው ማንኛውም ከሕዝብ ውሳኔ ጋር ተያይዞ የሚደረግ ማንኛውም እንቅስቃሴ ሰላማዊ እንዲሆን እንዴት እንደሚያደርጉ ምን ያህል የሰው ኃይል እንደሚያስፈልግ የመሳሰሉት። ስለዚህ ዝግጅቱ አለ። የሚዲያውን በኩል ግን ያው ቀጥታ እያንዳንዱ ቀስቃሽ አካል ሚዲያ ጋር እየሄደ ለማይናገር በእኛ በኩል ሂደቱን ሬጉሌት እናደርጋለን፣ እናስተባብራለን ማለት ነው። ከዛ ውጭ ያለው ግን በመሬት ላይ የሚደረገው ቅስቀ በተነሳ ጊዜ በቅስቀሳ ቀናት ውስጥ በሰላማዊ ሁኔታ እስከተካሄደ ድረስ ክልሉም ደግሞ ለዚህ የሰላም ችግር እንዳይኖርበት ዝግጁ ነው። ይህንን ተዘጋጅቶ ነው የሚጠብቀው ያለው ማለት ነው። አምስት ቀናት አነሱ ለቀስቀሳ የሚሉ ሰዎች አሉ። ከሀ አምስት እስከ ሰላሳ ሚለው እንዴት ነው የታስበው? የተቀበሉት አላችሁ? አነሰ የሚለውንስ በእኛ በኩል አንሷል ብለን አናስብም። ማለት ማነስን እናውራው ከተባለ ለእኛም ጊዜ አንሶናል። ጊዜ ሁል ጊዜ ያንሳል። ለመቀስቀስም ጊዜ ያንሳል። ለመዘጋጀትም ለመጫው ጊዜ ያንሳል። እኛም በጣም በትልቅ ፕሬር ውስጥ ሆነን ነው የአስፈጻሚዎች ስልጠና አከናውነን እነሱን እንደገና ዲፕሎይ አድርገን አንድ ሺ ስድስት መቶ ዘጠና በላይ ለሆኑ ምርጫ ጣቢያዎች ውስጥ በጣም ብዙ ሺህ አስፈጻሚዎች ልከን ንብረት ልከን እናስፈጽማለን ብለን የምናስበው እና ሁል ጊዜም ቢሆን ሰፋ ያለ ጊዜ ቢኖር የስራውን በጥረት ለመስራት እንደገና ሀሳብን በደንብ ለማስተላለፍ ሊጠቅም ይችላል። አሁን ካለ ሁኔታ አንጻር ግን የቀስቀሳውን ቀን ጨመር ነው ማለት ህዝበ ውሳኔ የሚካሄድበትን ቀን ጨመር ነው ማለት ነው። ባለፈውም እንዳጋጠመው አንደኛው ነገር አለመከናወኑ ምክንያት የሚነካ ጊዜ እንደገና ሙሉን እስከዚህ በውሳኔው ቀን ድረስ ያለውን ጊዜ አጠቃላይ ፕሮግራሙን ይነካል። አጠቃላይ ፕሮግራሙን ደግሞ ማንኛችንም መንካት አንፈልግም። በእኛም በኩል ይህን አስፈጽመን በሚገባ ማጠናቀቅ እንፈልጋለን። በሌሎች አካላትም በኩል ደግሞ ህዝበ ውሳኔውን በቶሎ ተካሂዶ የሚቀጥለው ስቴፕ ላይ መሄድ ይፈልጋሉ። ስለዚህ ከዛ አንጻር ከነበረው ጊዜና ከወጣበት እቅድም አንጻር በተቻለ መጠን እንግዲህ በእኛ በኩል በቂ ነው ብለን ነው የምና የመጨረሻ ጥያቄ ላርገው ና ቦርዱ ይሄንን ህዝበ ውሳኔ ሲያስፈጽም እንግዲህ ብዙ ተስፋ የተጣለበት ምርጫ ቦርድ ነው፣ አሁን ያለው አገሪቱ ውስጥ ከነበሩ የኋላ ታሪኮች አንጻርም የመጀመሪያ መፈተኛችን ነው በሚል ስሜት ና ቀጣዩንም አገር አቀፍ ምርጫ ታሳቢ እያደረጋችሁ ነው የተንቀሳቀሳችሁ ያላችሁት አገር አቀፍ ምርጫውን ያው ትንሽ ሰፋ ያለ ትልቅ ስራ ነው የሚጠይቀው። ብዙ የፖለቲካ ፓርቲዎች ይሳተፉበታል። ስለዚህ ፍትሃዊነቱን ከማረጋገጥ አንጻር መሰራት ያለበት ስራ በጣም ይሰፋል። እሱ ፓርቲዎች በኩል ሳት አግኝተዋል ወይ፣ በስርዓቱ ካምፔን ማድረግ ይችላሉ ወይ፣ ለእነሱ የሚሰጠው ጊዜ ተመጣጣኝ ነው ወይ፣ በተመጣጣኝነት የሚሰራው ስራ እንዴት ነው፣ የመሳሰሉትን የሚያለው ማለት ነው። ከዛ በተጨማሪ ደግሞ የምርጫ ሂደቱን በአጠቃላይ ሲደረግ የተመዝጋቢዎቹ ቁጥር ከፍተኛ ይሆናል። የሚሰማር ምርጫ አስፈጻሚ ቁጥር ከፍተኛ ይሆናል። ምርጫው በሚደረግበት ወቅት ሚና ያላቸው ይበዛሉ፣ ብዙ ይሆናሉ። የፓርቲ ተወካይ ይኖራል የታዛቢዎች ይኖራሉ፣ የመሳሰሉት እያለ በጣም እየጨመረ ይሄዳል። ስለዚህ ከዛ አንጻር ገንዘቡም የሚወጣበት ሀብትም በጣም ትልቅ ነው። ይሄኛው በንጽጽር አነስተኛ ነው። የሚደረግበትን ቦታ ጂኦግራፊካሊ አንድ ዞን ውስጥ ብቻ ነው የሚሆነው። አስፈጻሚዎች ያለባቸው ጫና ዝቅተኛ ነው፣ ምክንያቱም የፖለቲካ ፓርቲ የለም። የፓርቲ ታዛቢ የለም። በአንደኛው ፓርቲና በዚኛው ፓርቲ የሚባል ነገር የለም። ህዝብ መጥቶ ይሄኛውን እንፈልጋለ ወይም አልፈልግም የሚል ምርጫውም ደግሞ በጣም ግልጽና አንዱ ይሄኛው ወይም ያኛው የሚባል ነው። ከዛ አንጻር ስናየው ያው የሁለቱ አይነታቸው ትንሽ ይለያል፣ ግን ደግሞ በተመሳሳይ የሚጋሩት ነገር አለ። ሁለቱም የሎጂስቲክስ ስራ ይፈልጋሉ። ንብረት ማንቀሳቀስ፣ ሰዎችን ማሰማራት፣ ስልጠና መስጠት የመሳሰሉ ስለዚህ ከነሱ ይህንን ማድረጋችን አሁን ከምናደረገው ትምህርት እንወስዳለን። አሁን ከተማርነው ላይ ያልሰራ ምንድን ነው? የትኛውን ነገር በሚቀጥለው ብናሻሽለው ወይም ደግሞ አሁን እንደዚህ አይነት ነገር ከሆነ በብዙ ሺዎች ሲሆን ያስቸግረናል ወይስ ያስቸግረን የሚለው የመሳሰሉትን ነገሮች ለማየት ይጠቅመን ከዛ በተጨማሪ ደግሞ ለብሔራዊ ምርጫው ማስተዋጽኦ ያደርጋል። የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን ዳይሬክተር ሶሊያና ሽመልስ እንዳሉት ስልጠና እየወሰዱ ካሉት 6400 የምርጫ አስፈጻሚዎች መካከል 5500 የሚሆኑት በቀጥታ ወደ ሲዳማ ዞን ይላካሉ። የቀሩት ደግሞ በተጠባባቂነት የተያዙ ናቸው። ከምርጫ አስፈጻሚዎቹና ከአሰልጣኞቻቸው ጋር ያደረግኩትን ቃለ ምልልስ በሌላ ዘገባ ልመለስበት እሞክራለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን እናመሰግናለን። ቀጣዩ ርዕስ ባህር ዳር ይወስደናል። የጣናን ሐይቅ የወረረውን የእንቦጭ አረም ለማጥፋት የምርመራ ፈጠራቸው እና ውጤቶቹን ይዘው የቀረቡ ምሁራን እና ግለሰቦች የስራቸው ውጤት እንዳልተተገበረ ያማርራሉ። በሚሊዮኖች ብሮች ወጥቶባቸው የተገዙ የእምቦጭ ማስወገጃ መሳሪያዎችም ያለ ስራ መቆማቸው ተገልጿል። ቅሬታ የቀረበበት የክልሉ የአካባቢ የዱርና የደህንነት እንሰጣ ጥበቃ ልማት ባለስልጣን መልስ ለማግኘት እስካሁን መልስ ለመስጠት እስካሁን ፈቃደኛ አልሆነም። በቅርቡ የጣናን ጉዳይ እንዲከታተል የተቋቋመው የጣና ሐይቅና ሌሎች ውሃማ አካባቢዎች ጥበቃና ልማት ኤጀንሲ በበኩሉ እንቦጭ አረምን በአጭር ጊዜ ውስጥ በተቀናጀና ቅደም ተከተላዊ በሆነ መንገድ ከጣና ሐይቅ ላይ አስወግዳለሁ እያለ ነው። አስቴር ምስጋናው ናት ዘገባውን የላከችው። እንቦጭ የተባለው መጤ አረም በጣና ሐይቅ ላይ ከተከሰተ ከስምንት ዓመታት በላይ አስቆጥሯል። አረሙ ሐይቁን ወደ ምድረ በዳነት የሚቀይር ከመሆኑ ባለፈ በሐይቁ ዙሪያ ላሉ አርሶ አደሮች የሕልውና ስጋት እንደሆነባቸው አርሶ አደሮቹ ይናገራሉ። መንግስት እያው ይባላሉ። ችግሩ የሚያደርሰው አንደኛ ለምንጠጣው ከልክሎና ለኝ ለከብቶችም ከልክሏቸዋል። ልብስ ለማጽዳትም ከልክሏል። ላሳ ለማስገርም የው የምታዩት ነው። ሸፍኗል። በዜት ይገባል፣ በዜት ይወጣል። መስኖም ከልክሏል። ዶክተር አያሌው ወንዴ ለረዥም ዓመታት በዘርፉ ምርምር ያደረጉ ምሁር ናቸው። እርሳቸው እንደሚሉት ታዲያ አረሙን ለማጥፋት በተደረገ ዘመቻ ከ50 ሚሊዮን ብር በላይ መሰብሰብ ተችሏል። የተለያዩ ማሽኖችም ከውጭ ሀገር በስጦታና በግዢ ማሽኖቹ በራሳቸው አንደኛ ስነ ምህዳሩን ወይም ስርአተ ምህዳሩን ጠብቀው አደለም የተገዙት። እናንዳንዶቹ በጣም አንድ ማረም መንቀል አይችሉም። ጣና ዳርቸው ቋም ስለሆነ ልክ ማሽኖቹ ገና ሲገቡ በጭቃ ውስጥ ይገባል። አንድ ጊዜ ይሰበራል። ሶስት ወር ከቻይና ስፔር ፓርት ለማምጣት ይጠበቃል። ሶስት ወር ድሞዝ ይከፈላል። ሶስት ወር ማሽን ይቆማል። በሶስት ወሩ ሲነሳ ሌላውም መሳሪያ ተሰብሮ ይገኛል። የአረሙ የስርጭት ፍጥነትና የጥፋት ደረጃ ከባድ እየሆነ ሲመጣ ሌሎች አማራጮችን መውሰድ ግድ ሆነ። በዚህም የባህር ዳር ዩኒቨርሲቲ በሀገር ውስጥ ያሉ ምሁራንን በመጋበዝ ተጨባጭ ውጤት ያለው የመፍትሄ ሀሳብ እንዲያቀርቡ እድሉን አመቻችቶ ነበር። ይህንን ተከትሎ የሙላት ኢንዱስትሪያል ኢንጂነሪንግ ኃላፊነቱ የተወሰነ የግል ማህበር ከባህር ዳር ዩኒቨርሲቲ ጋር በመተባበር ከ19 ሚሊየን ብር በላይ በሆነ ወጪ በሀገር ውስጥ የተሰራ የአረም ማጨጃ ማሽን ተሰርቶ ባለፈው አመት አስመርቆ ነበር ይሁን እንጂ እስካሁን ስራ አልጀመረም ይላሉ የሙላት ኢንዱስትሪያል ኢንጂነሪንግ ኃላፊነቱ የተወሰነ የግል ማህበር ዋና ስራ አስኪያጅ አቶ ሙላት ባሳዝ ነው። የጣናን ስነ ምህዳር በተደጋጋሚ ባህሩ ላይ በመሄድ በማጥናት ውጤታማ ሊያደርገን ይችላል ብለን ያሰብናቸውን ማሽኖች አምርተን ወደ ስራ እንዲገቡ አድርገናል። ከውጭ የመጡ ማሽኖች ማረሚያ ብቻ ነው። የኛ ደግሞ ማረሚያ፣ ማጓጓዣ እና ከባህሩ ወይም ከእርጥበታማ ቦታው ደረቃማ ቦታ ላይ አውጦ በመኪና ወይም በሰው ኃይል እንዲወገድ የሚያደርግ ሶስት አይነት ቴክኖሎጂን የሰራ ነው። ከውጭ የሚመጡ ማሽኖች በተመሳሳይ ሁኔታ ስፔር ፓርታቸውንም ውጭ ሀገር ነው ሊመጣ የሚችለው። እኛ ደግሞ እዚህ ስላመረት ናቸው ማሽኑ ስፔር ፓርቱንም እዚህ የማምረት አቅሙ ስላለን ቢበላሽ እንኳን ወዲያውኑ የመጠገንና ወደ ስራ የማስገባት ነገር አለ እና ማሽኖች ግን በአሁኑ ሰዓት እየሰሩ አይደሉም። ለምንድን ነው የቆሙት? ያው ከርክክብ ጋር በተያያዘ በባህር ዳር ዩኒቨርሲቲና በአካባቢ ጥበቃ የተወሰነ ችግር እንዳለ ነው ማስበው። ምን ያህል ጊዜ ሆነው? የዛሬ አመት ጥቅምት ሀያ አምስት ነው እንግዲህ ያስመረቅ ነው ከዛ ጊዜ ጀምሮ ዝም ብሎ ቆመ ነው ያለው። በሀገር ውስጥ የተመረተውን ይህንን ማሽን ከመጀመሪያው ጀምሮ ሙያዊ እገዛ ሲያደርጉ የነበሩ በባህር ዳር ዩኒቨርሲቲ የቴክኖሎጂ ኢንስቲትዩት መምህርና የፕሮጀክቱ አስተባባሪ ረዳት ፕሮፌሰር ኢዮናስ ምትኩ በበኩላቸው የሚከተለውን አስተያየት አንጸባርቀዋል። ይሄ ፕሮጀክት የሙላት ኢንዱስትሪያል ብቻ ኃላፊነት ሳይሆን እኛም በግንባታው ሂደትም በጋራ አብረን የነበረንበት ስለሆነ በማሽኖቹ ላይ በሂደትም ውጤታማ እንደሚሆኑ የታወቀ ነው። በተግባር ፍተሻም ላይ ደግሞ አብረን አይተናቸው ፍተሻ ናቸው ነው ወደ ስራ ይገቡት። ስለዚህ ማሽኖቹ ከተቀበርናቸው ጊዜ ጀምሮ የሚሰሩ ናቸው። እንግዲህ አካባቢ ጥበቃ ያልተረከበበት ምክንያት ከእነሱ ሳይድ ቢመልሱት ይሻላል። በምረቃው ወቅት አክቹዋሊ የእነሱ የቢሮ ኃላፊዎችም የክልሉ መንግስትም ተገኝተው አይተውታል። ሌላው እንቦጭን ለማጥፋት አማራጩ ጤንዚዛ ነው በማለት ከአፍሪካ ሀገራት ተሞክሮ ቀስመው ከሶስት ዓመታት በፊት ጥናት ያቀረቡት ደግሞ የባህር ዳር ዩኒቨርሲቲ መምህር ዶክተር ጌታቸው በነበሩ ናቸው። ጤንዚዛዎቹ በባህር ዳር ዩኒቨርሲቲ ድጋፍ በመራባት ላይ ቢገኙም የሚመለከተው አካል ግን ለተፈለገው ዓላማ ሊያውላቸው እንዳልቻለ ይናገራሉ። ጤንዞች የብዙ ሀገር ተሞክረው ነው ያለው ቦጭና እሱም ብቻ ነው የሚመገቡት። በትክክል ወደ ስራ ለመግባት የዛሬ ስምንት ወር አካባቢ ላይ ወደ ስራ እንገባለን ብለን ነበር። ጣና አካባቢ ላይ ወደ አራት ሳይቶችን አይደንቲፋይ አድርገን ሁሉ አካባቢ ጥበቃ ድብር የሰጠ ነው። ባለፈው የካቲት ላይ ትክክል ወደ ስራ እንገባለን ነበር። እስካሁን ድረስ በጨረታ በየላም በየላም ተብሎ እንትኑ እየተጓተተን ያለው። አፍሪካ አፍሪቃ ሀገር ውስጥም አውሮፓም አሜሪካም የሚጠቀሙበት ያለ ነው። ስለዚህ ምንም ጥያቄ የለውም። እነዚህ ኢንሴክቶች ይህንን እንቦጭ ነው የሚመገቡት የአፍሪካ ሀገሮች ላይ ኢፌክቲቭ ናቸው። ስለዚህ ምንም የጎንዮሽ ጉዳት የማያደርሱ ሌላው እድሉን የሚሰጠኝ አካል አጣሁ እንጂ አረሙን በባህላዊ ዘዴ ላጠፋው እችላለሁ የሚሉት ደግሞ መርጌታ በላይ አዳሙ ናቸው። ይህንን ራርም ለማጥፋት ምርምር ሰርቻለሁ፣ እና ያገኘሁት ለውጥ እኔ በ24 ሰዓት ማድረቅ የሚችል ነው መድኃኒቱ። እና ይህ መድኃኒት አንደኛ በብዛ ህይወቱ ላይ ጉዳት ማምጣት የማይችል ላሳዎች የተለያዩ እዛ ውስጥ ላሉ እንትኖች ምግብ ለምግብነት ይጠቀሙታል እንቦጩን ግን ለይቶ ይጎደዋል ያደርቀዋል በ24 ሰዓት በባህላዊ መንገድ ነው የሰራሁት እና ይህንንም ማለት ነው አካባቢ ደንድ ተ ጠቀማትተና ዶክተር በላይነህ የሚባሉት ማለት ነው አቅርብ የነበረ ነገር ግን ያው ከሞላ ጎደል ለመቀበል ዝግጁ አልሆኑም እነዚህን ግለሰቦችና ተቋማት ለአብነት አነሳን እንጂ አረሙን ለማጥፋት ብዙ ምሁራን መፍትሄ ያሉትን ይዘው እንደቀረቡ አጫውተውናል። ፍላጎታቸው ደግሞ ለሐይቁ ሕልውና አስጊ የሆነውን እንቦጭ ማጥፋት እንደሆነ ነው የሚገልጹት ከተለያዩ አቅጣጫዎች የተሰነዘሩትን ቅሬታዎች በመያዝ ወደ ክልሉ አካባቢ የደንና የዱር እንስሳት ጥበቃና ልማት ባለስልጣን ምላሽ ለማግኘት ቢሄድም ያደረግኩት ጥረት አልተሳካም። ግን በቅርቡ የክልሉ መንግስት የጣናን ጉዳይ በቅርቡ ሆኖ የሚከታተል ተጠሪነቱ ለክልሉ መንግስት የሆነ የጣና ሐይቅና ሌሎች ውሃማ አካላት ጥበቃና ልማት ኤጀንሲ አቋቁሟል። ኤጀንሲውን በበላይነት እንዲመሩት የተሾሙት ደግሞ ለረዥም ጊዜ በዘርፉ ምርምር ያደረጉት ዶክተር አያሌው ወንዴ ናቸው። በአጭር ጊዜ ውስጥ እንቦጭ ከጣና ይወገዳል ብለዋል። የተቀናጀ አስራር ሆኖ ነገር ግን ቅደም ተከተላል መጀመሪያ እናስወግዳለን ብያችኋለሁ። የምናስወግደው በስነ ህይወታዊ ዘዴ አይደለም፣ አልደረሰልንም። በኬሚካል ዘዴ አይደለም፣ ፍርሃት አለ። ስለዚህ አሁን በእጃችን ያለው ማን ነው? የሰው ኃይልና ማሽን ነው። ሰውና ማሽን የማስወገድ ስራ እንሰራለን። ይሄ የመጀመሪያ ስራችን ነው። እስከ ሰኔ ሰላሳ ድረስ ወጣቱን አደራጅተን እናስለቅማለን፣ እናቃጥላለን። ሙሉ በሙሉ አረሙን በአይን የሚታይ እንዳይኖር ማጠናቀቅ እስከ ምንድን ነው የምንሰራው? ከህዳር አንድ ጀምሮ እስከ ሰኔ ሰላሳ በዚህ ዓመት የእምቦጭ አረም በሐይቁ ላይ መጨመሩንና አዳዲስ አካባቢዎችንም መቆጣጠሩን ነው ዶክተር አያሌው አክለው የገለጹት። ከ204 ጀምሮ በየጊዜው እየተስፋፋ እየተስፋፋ ወደ 27 ቀበሌ ደርሷል። ወደ 190 ኪሎ ሜትር የሀይቁ ዳርቻ በእምቦጭ አረም የተያዘ ነው ማለት ነው። አረሙ እየጨመረ አዲስ ወረዳ ይዟል እኮ ዘንዱ ጣቁሳ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። አመሰግናለሁ አስቴር ለዘገባው። ክቡራትና ክቡራን አድማጮች አሁን ከምሽቱ ሶስት ሰዓት ከሰላሳ አምስት ደቂቃ ነው። ከሰላሳ ስድስት ደቂቃ ሊሆን ነው። የስርጭት ሞገድ ለውጣለን። ክቡራትና ክቡራን አድማጮች በ22 በ25 እና በ31 ሜትር ባንድ አጭር ሞገድ ላይ ነው የምንገኘው። ለመጪዎቹ ጥቂት ወራት በ22 ሜትር ባንድ በ13765 ኪሎ ሄርትስ፣ በ25 ሜትር ባንድ በ12040 ኪሎ ሄርትስ፣ በ31 ሜትር ባንድ በ9485 ኪሎሆርትስ ላይ እንገኛለን። በናይልሳትም በተለመደው ቪኦኤ 24 ላይ ታገኙናላችሁ። በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ እንገኛለን። እንደዚሁም በትዊተርም አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። በአሃዱ ራዲዮ ዘጠና አራት ነጥብ ሶስት ላይ የምንገኛለን በቀጥታ ልታዳምጡን ትችላላችሁ። ዝግጅቶቻችንን የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከአፕ ስቶርና ከጉግል ስቶር ብታወርዱ በቀላሉ ልትከታተሉ ትችላላችሁ። የምሽቱ የአየር ስርጭታችን ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሽያኑ ፓትሪክ ዲያ ነው የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያ ሆነች። ዋና አዘጋጅ ትዝታ በላቸው እያስተናገድናችሁ ያለ ነው። ሶሎሞን አባተና ይልመድብሽ ትዝታ በማስተናገዱ ቀጥ የተከበራችሁ አድማጮች ዝግጅታችን ይቀጥላል። እስከ ምሽቱ አራት ሰዓት አብራችሁ ዝለቁ። ሰሞኑን በኦሮሚያ ለተከሰተው ቀውስ መንስኤ የሆኑት የክልሉ ያልተመለሱ ጥያቄዎች፣ ያልተጣጣሙ የፓርቲዎች ፍላጎቶችና የጸጥታና የደህንነት ስራ መላላት ዋነኞቹ ናቸው ሲሉ የአምቦና ወለጋ ዩኒቨርሲቲ የጋዜጠኝነትና ፖለቲካ ሳይንስ መምህራን ተናገሩ። መሰል ችግሮች በክልሉም ሆነ በአገሪቱ እንዳይፈጠር መንግስት ጨምሮ የፖለቲካ የማህበረሰብና ሃይማኖት ተቋማት ተሳትፏቸውን ማስፋፋት እንዳለባቸው መክረዋል። ናኮር መልካ ከአምቦ ተጨማሪ አለው። ረዳት ፕሮፌሰር ዳኖ እንዳሉ የአምቦ ዩኒቨርሲቲ ጋዜጠኝነትና ተግባቦት ትምህርት ክፍል መምህር ናቸው። በደቡብ አፍሪካ ዩኒሳ ዩኒቨርሲቲም የሶስተኛ ዲግሪ ትምህርት እየተከታተሉ ይገኛሉ። ሰሞኑን በኦሮሚያ ብሎም በሀገሪቱ ተከስቶ ለነበረው አለመረጋጋት መንስኤ ነው የሚሉትን እንዲያብራራሉ። ላለፉት መቶ ዓመታት የነበሩት ችግሮች፣ ጥያቄዎች አልተመለሱም ለማለት ይቻላል። ለምሳሌ ከመፍት አንጻር የኦሮሞ ህዝብ በአዲስ አበባ ላይ ያለው ጥቅም በቋንቋው የመጠቀም ጉዳይ እንደዚሁም የተለያዩ ጥያቄዎች እስካሁን አልተመለሱም። ቀሮ ከተለያዩ አጋር አካላት ጋር ባመጣ ለውጥ ተስፋ አድርጎ ለውጡ ፍሬ እንደሚያፈራ እየተጠባበቀ ነው። ነገር ግን በዚህ ሀገር ውስጥ የተለመደው የፖለቲካ ሽኩቻ የአንድ ቡድን የበላይነት በሁሉም መልክ ኦሮሞ ይህችን ሀገር ያስተዳድራታል ኦሮሞ ይህችን ሀገር ወደፊት ያስከዳታል ብሎ የማይተማመኑ አካላት ኦሮሞን ለማጋጨት በኦሮሚያ ውስጥ ለምሳሌ የመብት ጥያቄ ሲጠየቅ ወደ ሃይማኖት፣ ወደ ብሔር እንዲመለስና በኦሮሚያ ውስጥ ልቅ እንዲፈጠር ሕዝቡ እንዳይረጋጋ በዚህ ደግሞ የኦሮሞ ጥያቄ እንዳይመለስ ኦሮሞ በዚህ ሀገር ውስጥ እንደ ሌለኛው ብሔር ማግኘት የሚገባው ነገር አገንቶ በእኩልነት እንዳይኖር የሚጥሩ አካላት የሚያደርጉት ጉዳይ ይመስለኛል። በወለጋ ዩኒቨርሲቲ የፖለቲካል ሳይንስ መምህር የሆኑት አቶ ገለታ ገመቹ ችግሩ ከሁለት መሰረታዊ ጉዳዮች የመነጨ ነው ይላሉ። አንደኛ ኮምፕሮማይዝ የማይደረጉ ፍላጎቶች አሉ። ነው ሀገር ውስጥ የማይጣጣሙ ነገሮች ሁናት ይሄ ለውጥ አራማጆች ወደዛ ይወስዱናል የምሉት ፍላጎት አለ። ሌላ ደግሞ ይሄ ለውጥ ኢትዮጵያ የምትባል ማጅስት የሆነችው ዲቫይን የሆነችውን ነገር ያመግባት ይሄ ለውጥ ይረዳናል የምሉት አለ። ይሄ በጣም ፖላሪ የሆኑ ነገሮች አሉ ኢትዮጵያ ውስጥ የተለያዩ ማንነት ያላችሁ ማህበረሰብ ወይስ ብዛህነት ያማክለች ኢትዮጵያ መገንባት እና ኢትዮጵያ ራሷ ያንን ኢትዮጵያ መገንባት የምልንትን አለ እሱ ነገር በጣም አንኮምፕሮማይዝ የሆኑት ነገሮች ናቸው። መሰረታዊ የሆነ ችግር አለ ማለት ነው እዛ ላይ ሰው ይሄንን ለውጥ ወዴት እንደሚወስደን ጊባችን ጋር ፖለቲካል ተቋም የምንለው ወይስ ፖለቲካል ኢንስቲቱሽን የምንላቸው ነገሮች አሉ። የህዝብ ለህዝብ ግንኙነት ሪጉሌት የሚያደርጉት እነሱ ናቸው። በጣም ሰላም ማህበረሰቡ ውስጥ እንዲኖር የሚያደርጉት የፖለቲካ ተቋማቶች ናቸው። ጋቨርኒንግ ማንዴት ስላሉ ያንን ትንሽ ችግር አለው እና ፖለቲካል ኢንስቲቱሽን ያለው ድክመት ይህንን ዛሬ ያለንበት ችግር でもほの。 አይቸዋለው በአዲስ አበባ ዩኒቨርሲቲ የሶስተኛ ዲግሪ ትምህርታቸውን እየተከታተሉ የሚገኙት አቶ ግዛቸው ነመምሳ በበኩላቸው የአለመረጋጋቱ ምክንያት በመንግስት ደህንነት ተቋም የታየው መዘናጋት ነው ይላሉ። ለምሳሌ የጦር መሳሪያዎችን መውሰድ እንችላለን። በተለያዩ ቦታዎች በተለያዩ የአገሪቱ ክልሎች ከተለያዩ የአገሪቱ ክልሎች ወደ ሰንተራል የሚመጡ የጦር መሳሪያዎች ሲያዙ ይታያሉ፣ በሚዲያም ስዘገብ እናያለን። ቁጥጥር ለማምጣት ደግሞ ሲሰራበት አላየን ደግሞ ማድረግ የምንችለው በተለያዩ ኮሪደሮች ሀገራችንን ስናስጠብቅ ነው። የሴኩሪቲ ስራ ላልቶ ነው የሚታይ እንጂ ይሄን መሳሪያ መቆጣጠር በጣም ይቀላሉ ብዬ ከሚገምታቸው ነገሮች በጣም አንዱ ነው። ለምን አንተ የምታስበውን እኔ መቆጣጠር አልችልም፣ ግን አንተ የምታደርገውን ግን መቆጣጠር ይችላለሁ። ይታያል፣ ስለሚታይ ማለት ነው። እየታየ ግን ለዘብ ያለ ቁጥጥር ነው ያለው ብዬ ነው የሚገምተው። እሱ ደግሞ ሄዶ ሄዶ እንደዚህ አይነት ችግሮች እንዲከሰቱ አድርጓልና መምህራኑ ይህ ችግር ሊፈታ የሚችልበት አጋጣሚ ሰፊ መሆኑን ይናገራሉ። ደባ ሲፈጠርበት እንደነበረ እና ለዛም የኦሮሞ ሕዝብ ስታገል እንደነበረ ይታወቃል። አሁን ላይ ደርሰን ግን ተደራርበው እዚህ የደረሱት ችግሮች በአንድ ጀንበር ይፈታሉ ብለን አናስብም። ነገር ግን አንኳር አንኳር የኦሮሞ ሕዝብ ጥያቄ መፈታት አለበት። የኦሮሞ ሕዝብ ጥያቄ ብቻ አይደለም፣ የማንኛውም የኢትዮጵያ ተጨቋኝ ብሔር ብሔረሰብ ጥያቄ ተራ በተራ መመለስ መቻል አለበት ብዬ አምናለሁ። ለምን የኦሮሞ ጥያቄ እየተደራረበ በሄደ ቁጥር ችግሮቹ እያደሩ በሄደ ቁጥር ሌላ ችግር እየተፈጠረ ሌላ መልክ የያዘ ነው መዶ የኢትዮጵያ የፖለቲካ ባህል አንዱ ለሌላው አዋቂ እንደሆነ አንዱ ገዢ፣ አንዱ ተገዢ፣ አንዱ በዳይ፣ አንዱ ተበዳይ ሆኖ የኖረበት አገር ነው እና ከዛ ባህል መውጣት መቻል አለብን። ሁሉም በእኩልነት ለመኖር ከተፈለገ እዚህ ሀገር ውስጥ የኢትዮጵያ ብሔር ብሔረሰብ መብት መከበር መቻል አለበት። የኦሮሞም ጥያቄ በዛ ውስጥ ነው የምታየው። ጠቅላይ ሚኒስትር አቢይ የኦሮሞን ህዝብ ጥያቄ ብቻ አይደለም መመለስ ያለበት ከኢትዮጵያ ህዝብ ጋር በመሆን የእያንዳንዱን ብሔር ብሔረሰብ ችግር በልኩ እና እንደ መልኩ እንደ አይነቱ መፍታት አለባቸው ብዬ ነው የሚያስበው። የተለያዩ ማንነት ኢትዮጵያ ውስጥ እንዳሉ ያንን ማንደርስታንድ ማድረግ ነው። እዛ ነው የሚጀመረው። ሁለተኛ ነገር የፖለቲካል ተቋም ሪቫይስ ማድረግ እነሱን ካፕታላይዛ ማለት ዲሞክራታሲ ለማድረግ እዛ ላይ ኤክስፕሬስ መደረግ ያለበት ይዛምናለው። ሶስተኛ ላይ የማብሮ ሴቶች የምንለው እነሱ ላይ ካፕታላይዝ ማድረግ የሰሞኑን ብንወስድ ማለት ህዝቡ ብዙቱን ለመግለጽ መንገድ ላይ ከወጣ በኋላ የተፈጠሩ ችግሮችን ካየ ነው እንደ ግጭት ፍሬም የሆነበት ለሃይማኖት ግጭትን ፍሬም የሆነበት እንትን አለ። ይህ ሸል ካፒታል የምንለው ማህበረሰብ ውስጥ ያለው ማንነት ማለት ከሰብአዊነት ጋር የተያያዘ ነገር። ማንኛውም ሰው መሞት የማልፈልግ ከሆነ ሰው መግደል የለበትም። መከበር የሚፈልግ ከሆነ ሌላው መክበር አለብኝ። እነዚህ አይነት ቦርደሩ የሆኑት ነገሮች በብዛት አሉ። እነዚህ ብሄር ተኮር የሆነው ግጭት በቅርብ ጊዜ ነው መታየት የጀመረው የኦሮሞ ፕሮቴስት በነበረበት ሰዓት የብሄር ግጭት ብዙም አልነበርም። እንደ ዶክተር አብይ አገሪቱ መምራት ከጀመሩ ነው እንደዚህ አይነት አስማሚያዎች ማየት የጀመር ነው። ስለዚህ ስልጣን የያዘው ላይ ጥያቄ አለ ማለት ነው። ጥያቄው ደግሞ የተነሳው ህብረተሰቡ የተለያዩ ብሄሮችን የሚወክሉ ሰዎች ያልተመለሰችው ጥያቄ ስላለ ነው ብዬ ነው የምንገምተው ስለዚህ ያልተመለሱትን ጥያቄዎች መመለስ አለባቸው ብዬ ነው። ሰው እንዲረጋጋ ለማድረግ የኦሮሞም፣ የአማራም፣ የጉራጌም ጥያቄ የሌለው ህብረተሰብ የለም አሁን። እና ይሄ ጥያቄ ተመልሰዋል ለማለት ብቻ ሳይሆን ቁጭ ብሎ አሁን ኢህአዴግ እንደ ፓርቲ ተነጋግሮ እነዚህን ጥያቄዎች መመለስ የሀገራችን የጣፈንታ ወሳኝ ነውና መነጋገር አለብን ብሎ ቁጭ ብሎ መነጋገርና አንኳር አንኳር የሆኑትን ጥያቄዎች መመለስ አለበት። እነሱ ከተመለሱ በኋላ ህዝብ ትንሽ ይረጋጋል ብዬ ነው። ችግሮቹን ለመፍታት ግን ሁሉንም ኃላፊነት ወደ መንግስት ከመጠቆም ይልቅ ሌሎች ተቋማትና ህዝቡም ሊወጣ የሚገባው ሚና አለው ብለዋል። የተፈጠረውን ችግር የሌላ አካል አድርገውን ለመውሰድ አስቸጋሪ ነው። እኛ የችግሩ አካል የችግሩ አካል መሆን አለብን ማለት እንደ ዜጋ የራሳችንን አስተዋጽኦ ማድረግ መቻል አለብን። የፖለቲካ ፓርቲዎች መንግስትን ለማዳከም ብቻ ባይተመልካች ወይ ለመተቸት ብቻ ወይ መንግስትን ለማዳከም ብቻ የፕሮፓጋንዳ ችግሮችን መጠቀም የለባቸውም ብዬ አስባለሁ። ለምን ይህ ችግር አገርን እስከሚጎዳ ድረስ፣ የእኛን ብሔረሰብ እስከሚጎዳ ድረስ የእኛን ብሔረሰብ እስከሚጎዳ ድረስ የጋራ ችግራችን ነው። እኛ ስለ ፖለቲካ ሹ የምናወራው እኛ ስለ ሀገር የምናወራው ህዝብ እንደ ህዝብ ሲኖር ነው ህዝብ መካከል ፍጅት ካለ የሃይማኖት ነፃነት ከሌለ ወጥቶ የመግባት ነፃነት ከሌለ ይልቂት ካለ ስለ ፖለቲካ የምናወራ ጉዳይ የለም፣ ስለ ስልጣን የምናወራ ጉዳይ የለም። ስለዚህ የህዝብ ሰላም፣ የህዝብ ነፃነት ከፖለቲካ በላይ ነው፣ ከብሔር በላይ ነው፣ ከሃይማኖት በላይ ነው፣ ከሁሉም ነገር በላይ ነው እና እያንዳንዳችን ችግሩን የ የራሳችን አድርገን በሚገባን መልኩ ማለት መንግስት ድርሻውን፣ የፖለቲካ ፓርቲዎች ድርሳቸውን፣ ማህበረሰብ ደግሞ እንደ ማህበረሰብ ድርሻውን ቢወጣ እና በጋራ ከተመካከርን በቀና መልኩ ማለት ነው በቀና ልቦና ከያሻጥር ፖለቲካ ወጥተን ጥሩ ነገር ይመጣል ብዬ አስባለሁ። ካልሆነ ግን ወደ ለየለት ችግር ልንሄድ እንችላለን። ለአሜሪካ ድምፅ ናኮር መልካ ከአምቦ አመሰግናለሁ። ናኮር ወደ ተከታዩ ተመሳሳይ ይዘት አዘር ዘገባ እናልፋለን። የቀደሙ የደርግ የኢሃፓና የመኢሶን የፖለቲካ ተዋናዮች የነበሩ የደሴ ከተማ ነዋሪዎች ትውልድ ጥንካሪያችንንም ከጥንካሬያችንም ከስህተታችንም መማር አለበት ይላሉ። መስፍን አድራጌ ተጨማሪ ያለው ከ1960ዎቹ አጋማሽ ጀምሮ በኢትዮጵያ በተቀጣጠለው የፖለቲካ እንቅስቃሴ ውስጥ ለውጡ ነበልባል ሆኖ የፈጃቸው፣ ለውጡ ነውጥ ሆኖ ጠባሳው ያልሻረላቸው በርካቶች ናቸው። የልጅነት ጊዜያቸውን ለትግል፣ የአፍላነት ዕድሜያቸውን ለፈተና የሰጡ እኒህ የዚያ ዘመን ዘመነኞች ጉዞአችን ይለያይ እንጂ መድረሻችን አንድ ነበር ይላሉ። ዳር ድንበሯ የተጠበቀ አንድነቷ የተረጋገጠ ኢትዮጵያን ማስቀጠል፣ የህዝቦች ተጠቃሚነትን እውን ማድረግ። እንዳለመታደል ሆኖ ከአንድ ማዕፀን የበቀሉ ፍሬዎች አንድ ጀማ የተቀዱ ወንድማማቾች በደም የታጠበ የታሪክ ዶሴ ተተዋልፈዋል። በያኔው ቦረና አውራጃ የስምንተኛ ክፍልን አጠናቀው በወይዘሮ ስህን ትምህርት ቤት ትምህርታቸውን ለመቀጠል ወደ ደሴ የመጡት አቶ አለባቸው ሀሰን የፖለቲካውን ዓለም ሲቀላቀሉ የንጉሱ ዘውድ ተነቃንቆ መውደቂያው ተፋጥኖ ነበር። 964 ዓ ም ደርግ ስልጣኑን ከተረከበ በኋላም የኢህአፓ አባል በመሆን ትግላቸውን ከጓደኞቻቸው ጋር የቀጠሉት አቶ አለባቸው ለሞት የሚዳርግ ግርፋትን፣ መኖርን የሚያማረር ስራትን አልፈዋል። በተአምራዊ ግጥምጥሞች ተረፉ እንጂ የሞት ፍርድም ተፈርዶባቸው ነበር። ልብሴ ላዋለቁ፣ ከዛ ወፌ ላላ ሙሉ ቀን ዋሉብኝ። እዚህ ጀርባ ብታየው ደሜ ጨቅ ጨቅ ሲል ይሰማኛል። ከተወሰነ ጊዜ በኋላ ምንም ደንዝዞኛል ም እንትና ይሰማኝ እና እግሬ ይሄ ልክ የዚኔ ጫማ ሶል ሁለት ጊዜ ተልጧል። ሶስት ወር ሙሉ እዛችሁ እስር ቤት ስሰቃይ ነው የቆየሁት። በቀይና ነጭ ሽብሮች መዛዝ የብዙዎች ሕይወት ረገፈ። በውይይት መፈታት የሚችል ልዩነት የነቁ ምሁራንን፣ ብርቱ አገራዊ ተቆርቋሪዎችን ለመስዋዕትነት ዳረገ፣ መሆን የማይገባው ሆነ ይላሉ ያኔው የኢህአፓ አባል የደሴ ከተማ ነዋሪው አቶ ተስፋ ሊ። መኢሶን በአንድ ወገን አለ። ደርግ ራሱን ችሎ አንድ ሌላ አካል ነው በመንግስት ደረጃ ያለው ማለት ነው። እንደገና ኢህአፓም የሶስቱም ተግባርና አላማ ሲታይ አንድ ሆኖ እያለ ነገር ግን መግባባት ያልተቻለብ best as ነገሮችን በጋራ የማየት ነገር አልነበርም። በቃ ቁጭ ብሎ መወያየት ባለመቻል ወደ አንድ መምጣት ባለመቻሉ ብዙ ወጣቶች፣ ብዙ ወንድሞች፣ ብዙ እህቶቻችን ሕይወታቸው አልፏል። እንዲህ በቀላል የሚታይ ትውልድ አልነበርም። ለዛሬው ኢትዮጵያ ትልቅ ነገር ሊሰራ የሚችልና የተሻለ ለውጥ ሊያመጣ የሚችል ወጣት አልቋል። በአብዮታዊ ደርግ የሰደድ አባል ሆኖ በሰራዊቱ ውስጥ ለአስራ ሶስት ዓመታት በኤርትራ ግንባር ምጽዋ አካባቢ የቆዩት ምክትል የመቶ አለቃ አስማማ አስፋውም ይህን አስተያየት ይጋሩታል። በውይይት መፈታት የሚችል ነበረ ግን አላደረጉትም ሁለቱም እልህ ትሞላ ስለነበረ እልሁ አሸናፊ ለሌለው ጦርነት እልቂት ውስጥ ገባል። ከዚህም ከዛ የሚገዳደለው ያ ወገን ለወገን ነው። በቃ በድፍረት በጭካኔ ብዙ እንድንተላለቅና ለኢትዮጵያ ከፍተኛ ውድቀት የሆነው በዛ ምክንያት ነው። ውይይት ተደርጎ ደርግ ጋራ የሚግባቡበት ሁኔታ ቢፈጠር ኑሮ እና ወታደራዊ ደርግ ለሲቪሉ ስልጣን አስረክቦ ወደ ካምቡ የሚመለስ ቢሆን ኑሮ ይህን ያህል ችግር አይኖርም ነበረ። ብዙ ህይወትም አይጠፋም ነበረ። ለውይይት የተዘጋ በር አገርን ዋጋ አስከፍሏታል ትውልድን ከቀጠፈው ከዚህ አሳዛኝ ታሪክ ዛሬ ምን ያህል ተምረናል ነው ጥያቄው። አሁን የተያዘው ነገር በእኔ በኩል የሚመቸኝ አይደለም። መቃወም ተገቢ ነው፣ ግን የመቃወም መንገዱ የተሳሳተ ነው። የራስን ንብረት የራስን ወንድም የራስን ወገን በብሔረሰብ ተለያይቶ አንድ ወገን የሆነ ሰው እርስ በርስ መፋጀትና ንብረትና ሀብትን ማባከን የገዛን አባትና እናት በህይወት ማሳለፍ ለቀጣይ ትውልድም የሚተርፍ ነገር አለማኖር ነው። እንደገና አሁን ያለውም ትውልድ ደግሞ ለሚቀጥለው ትውልድ ሰርቶ ያቀረበለት ነገር የለም ባዶ መሬት ማስረከብ አይነት ነው የሚሆነውና አካሄዱ ተገቢ እንዳልሆነ እረዳለሁ። ያንን ቢማሩ ኖር አሁን ወገን በወገኑ ላይ ወይም በዚህ በብሔር፣ በቋንቋ፣ በምናምን ወደ እልቂቱ ምንም አያውቀውን ሰላማዊን ሰው አይገልም ነበረ። በጥቂቶች መስዋዕትነት ለብዙሃን ተጠቃሚነት ነበር የቆም ነው ይላሉ አቶ ተስፋዬ ያኔውን የትግል እንቅስቃሴ በመዘከር። ይህ ትውልድ ደግሞ ከዚህ ቁም ነገር ሊቀስም ይገባዋል ባይ ናቸው። እዚሁ ደሴ ከተማ ላይ እንዳለን አንዱ ሰብሳቢያችን ነው። እሱ ተያዘ። በዛን ወቅት እኔ ትምህርት ቤት ነበርኩ። ያ ወጣት ሽመልሰው ጭፎ ነው የሚባሉ እሱ ስም ባለመጥቀሱ ያው ድብደባውን ስቃውን ችሎ ተገሎ ፒያሳ ላይ ነው ወድቆ የተገኘው። አሁን የእኛ መኖር አራታችንም በአጋጣሚ ያለን የእኛ መኖር እሱ መስዋዕትነት ነው። አሁን እኛ በህይወት የምንገኘው ለውጡ የሚደገፍ ነው። ለውጡ አትገዳደሉ፣ ተባበሩ፣ በይቅርታ በመደመር ሁኔታ ነው የሚለው ለውጡን ወደ ተግባር ለመለወጥ ህብረተሰቡ ራሱ ተሳታፊ መሆን አለበት። እዳር ሆነን የምናወራ ከሆነ ሌላው ደግሞ በጣም ለእኛ ትልቅ መከራና ስቃይ የሆነው ነገር ቴክኖሎጂ የቴክኖሎጂ መኖር በጣም አስፈላጊ ነገር ነው። ለእውቀትም ራስን ለማሻሻልም ተገቢ ነው። ግን እኛ በተዘዋዋሪ መንገድ ለጥፋት እየተጠቀምንበት ነው። በተለይ ይህ ማህበራዊ ሚዲያ ፌስቡክ፣ ሁሉም ጋዜጠኛ ነው የሆነው። ይሄ ደግሞ ጤነኛውን ሰው ወደ መጥፎ ነገር እንዲገባ የሚያባብስ ሌላ ችግር ነው። እንደውም እንደ ፌስቡክና እንደ ሌሎች ሚዲያዎች ተግባር ከዚህ የበለጠ ሌላ ችግር ውስጥ እንገባ ነበር። ሆኖም ግን ሁሉም ኢትዮጵያዊ አስተዋይ ከመሆኑ አንጻር እነዚህ ተግባራቶች ዝቅ ብለው ነው የታዩት። ወንድም ወንድሙን ከሚገድል በውይይት በመመካከር ሰላምን የመሰለ ነገር ለማምጣት የራሱ ፍቃደኝነትና የአእምሮ የአስተሳሰብ ለውጥ ሊደረግ ይገባል እንላለን። ችግርን በጋራ የማየት በጋራ የተገኘውን ንብረትም ሆነ ሌሎችን ነገሮች ሁሉ የጋራ መሆኑን አውቆ ከጥፋት መቆጠብ ተገቢ ነው የሚል እምነት አለኝ። አሁን ያለው ትውልድ ከዚህ በፊት ያለውን ነገር ወደኋላ ብዙ ዶክመንቶች አሉ፣ እነሱም ማየት ተገቢ ነው የሚል ነገር ነው ያለኝ። ሌላ መንግስት የሕግ የበላይነትን ማስከበር አለበት የሚል ከጊዜ ወደ ጊዜ ነገሮች እየተባባሱ ማስተማር ተገቢ ነው። መነጋገር መመካከር ተገቢ ነው። ግን ከአቅም በላይ በሚሆንበት ሰዓት ግን ህብረተሰቡ ራሱ የፈጠረውን ሕግ ተግባራዊ ማድረግ ኃላፊነት ከመንግስት ይጠበቃል። መንግስትም ብቻ አይደለም ህብረተሰቡም፣ የሃይማኖት መሪዎችም፣ የአገር ሽማግሌዎችን በአንድ ላይ በመሆን የተቆራረጠ ሳይሆን ቀጣይነት ያለው እርምጃ መውሰድ አለባቸው። የህዝቦች መገፋት፣ የዲሞክራሲ ምህዳር መጥበብና ሌሎች ምክንያቶች ይዘውት የመጡትን ለውጥ አስተማማኝ ደረጃ ላይ ለማሸጋገር ከታሪክ ተጠያቂነት ነፃ ንሁን ይላሉ አስተያየት ሰጫዎቹ። ሁላችንም ኢትዮጵያዊነትን ብቻና ብቻ መዘመር አለብን በቃ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። አመሰግናለሁ መስፍን ለዘገባው። ክቡራትና ክቡራን አድማጮች አስተያየቶቻችሁን፣ ሐሳቦቻችሁን ባሉት የአሜሪካ ድምፅ መድረኮች ሁሉ አንሸራሽሩ። ምንጊዜም ክፍት ነው መድረካችን። ከዚህ ዝግጅት በተጨማሪ በየዕለቱ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል የሚተላለፍላችሁን ጋቢና ፕሮግራማችንን በ19 እና በ25 ሜትር ባንድ እንድትከታተሉ እንጋብዛለን። ዲሞክራሲ በተግባር የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በሎስ አንጀለስ ከተማ ከሚኖሩ ኢትዮጵያውያን ጋር በወቅታዊ ሀገራዊ ጉዳዮች ዙሪያ ህዝባዊ ጉባኤ አካሂዷል። ሎስ አንጀለስ ከተማ የሚገኘው ዘጋቢያችን ዳንኤል ህዝባዊ ስብሰባውን ተከታትሎ ዘገባውን አድርሶናል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በሎስ አንጀለስ ጊዜያዊ አስተባባሪ ኮሚቴ አዘጋጅነት ባሳለፍነው ቅዳሜ በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማ ከኢትዮጵያውያንና ትውልደ ኢትዮጵያውያን ጋር የፓርቲው ምክትል ሊቀመንበር አቶ አንዱዓለም አራጌ እና የኢዜማ ዓለም አቀፍ አባላት ተጠሪ አቶ የውም መሳፍንት በተገኙበት በወቅታዊ ሀገራዊ ጉዳዮች ዙሪያ ህዝባዊ ውይይት አካሂዷል። በወርሃ ግንቦት 2011 ዓ.ም በአዲስ አበባ በመስራች ጉባኤ ራሱን ያቋቋመው የኢትዮጵያ ዜጎች ለማህበራዊ ፍትሕ ኢዜማ ምክትል ሊቀመንበር አቶ አንዱዓለም አራጌ በህዝባዊ ውይይት መክፈቻ ላይ እንዳሉት ተዋይቶ መፍትሄ ማምጣት ካልቻል የመጨረሻ እጣፋንታችን መጠፋፋት ነው ብሏል። የዘረኝነት መንገድ ማንንም የተሳካ ድል አያስጨብጥም። የህዝብን አንድነት የሚያከብር ወንድማማችነት የሚያደፈርስ የመጨረሻው እጣፋንታው ሽንፈት መሆኑን ገልጿል። ተዋይተን መፍትሄ ደግሞ ማምጣት ካልቻልን ወዴት ነው ልንሄድ የምንችለው? ተያይዘን መጠፋፋት ነው። ይህን ሰሞን የሚታየው እብደት፣ ያለማስተዋል እብደት ከዚህ የመጣ ነው። እርግጠኛ መሆን ብዙ ጊዜ አልወድም። እርግጠኛ ሆኜ ግን የምነግራችሁ ማንኛውም እብድ ማንኛውም እብድ በዚህ አይነት መንገድ የህዝብን ፍላጎት የማያከብር፣ የህዝብን አንድነት የማያከብር ወንድማማችነትን የሚያደፈርስ በአገዛዝም መልክ ይምጣ በቡድንም መልክ ይምጣ በግለሰብም መልክ ይምጣ በትክክል ይሸነፋል። ይሄንን ያለ ማወላወል እርግጠኛውኝ እነግራችኋለሁ። ችግሩ ከቀመሩ ነው። እኔም በዚህ መንገድ ብሄድበት ፍጹም አላሸንፍም። እናንተም በዚህ መንገድ ብትሄዱበት ፍጹም አታሸንፉም። የዘረኝነት መንገድ ማንንም ወደ ተሳካ የተሳካ ድል አያስጨብጠው። ትናንት አገዛዙን እንደምናሸንፍ ሁለት ሶስቱንን እርግጠኞች የነበር ነው። ቀመሩ ስህተት እንደሆነ ስለምናቅ ነው። የጊዜ ጉዳይ እንደነበር ስለምናቀ ነው። ቀመሩ ስህተት ነበር። ማንም የሆን ማንም፣ አማራው አረገው፣ ትግሬ አረገው፣ ኦሮሞ አረገው፣ አገዛዝ አገዛዝ ነው። ኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በጠራው በዚህ ህዝባዊ ጉባኤ ላይም የፓርቲው ዓለም አቀፍ አባላት ተጠሪ አቶ ዮው መሳፍንት በጉባኤው ላይ ባሰሙት ንግግር ላይ እንዳሉት በዝምታ የምናገኘው ክብር በምንም መለኪያ ከሀገር ክብር እንደማይበልጥ በመጥቀስ ከየዜማ ጋር በጋራ እንስራ በማለት ጥሪያቸውን አስተላልፈዋል። የሚጮሁት ጽንፈኞች ጥቂት እንደሆኑ፣ ነገር ግን በዝምታ የተዋጠው ብዙሀኑ ካልተነሳ በቀር እነዚህን ጽንፈኞች ማሸነፍ እንደማንችል አምናለሁ። በዝምታ የምናገኘው ክብር በምንም መለኪያ ከሀገር ክብር አይበልጥም። የእኛ ክብር በምንም መስፈርት ከሀገራችን ክብር አይበልጥ ኑ ዝምታችንን እንስበር ኑ ሀገራችንን በጋራ እንለውጥ ኑ ለምንወዳት ሀገራችን ተስፋ ከኢዜማ ጋር በጋራ እንስራ ለማለት እፈልጋለሁ አመሰግናለሁ በጣም በዚሁ ህዝባዊ የውይይት መድረክ ላይም በወቅታ ሀገራዊ ጉዳዮች በፓርቲው ፕሮግራሞች ይዘ ዙሪያ ከተሳታፊዎች ጥያቄ ቀርበው ከመድረኩ መልስ ተሰጥቶባቸዋል የእናንተ ፓርቲ አለው። ከዶክተር አብይ መንግስት ጋር በጣም የቀረበ ግንኙነት እንዳላችሁ እና እንዲሁም ብዙ ሰው ከዚህ በፊት እንደጠበቀው ኦልተርናቲቭ ድምፅ ይኖራል የሚል ሁኔታ በነበረበት ሰዓት እናንተ ጭራሽ እንዲያውም የእነሱ ደጋፊ የመምሰል አይነት ሁኔታ አለ ብለው ብዙ ሰዎች ያሟችኋል። ከዶክተር አብይ መንግስት ጋር እንዲያውም ቀለል አድርጎ ነው ወንድሜ የጠይቀን ተለጣፊዎች ናቸው ሁሉ ይሉናል። ግን መቼስ መገመት ተገቢ ነው። እኔ መለጠፍ በአመኑሮ የምንለጠፈው ነፍሳቸውን ይማርና አቶ መለስ እያሉ ነው የዛን ጊዜ ኢህአዴግን፣ እስከ ደገፈ ድረስ የኢህአዴግን ሀሳብ እስካስፈጸመ ድረስ መሀይምን ቢሆን ሚኒስትር መሆን ይችላል ሲሉ ተሯሮጨ ሚኒስትር መሆን ይችል ነበር። ቢያንስ ኮብራ ይኖረኝ ነበር። ጥሩ ቢላ ቤት መሬትም ይኖረኝ ነበር። የዛን ጊዜ አልተለጠፍኩም። ሌሎቻችንም አልተለጠፍንም። ሞት ከፊታችን እያለ መከራ ከፊታችን እያለ ፈጣሪ አምነን ወገኖቻችን አይረሱንም ብለን ዋጋ ነው የከፈልነው። በመታበይ አይደለም። ከእኛ በላይ ዋጋ የከፈሉ አሉ። የእኛን እድሜ ግማሽ ሳይኖሩ የሞቱ አሉ። የእኛ መስዋዕትነት ኢምንት ነው። እግዚአብሔር ትንሹን መስዋዕትነት ትልቅ አድርጎ በእናንተ ፊት እንደዚህ በሞገስ አኖረን። ግን ነገን ያላዩ ብዙ ወጣቶቻችን ዋጋ ከፍለዋል። ሰልፍ የሆኑ ልጆች ግን ቢያንስ ቢያንስ በመለጠፍ በጥቅማጥቅም ግን የምንደለል ሰዎች እንዳልሆነን መገመት ቀላል ይመስለኝ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ዜማ በተለያዩ የአሜሪካ ከተሞች መሰል ህዝባዊ ውይይት እንደማያካሄድና ለፓርቲው ማጠናከሪያ ይሁን ዘንድ ከጨረታ ሀያ ሺህ የአሜሪካን ዶላር መሰብሰቡንም ለማወቅ ተችሏል። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በመላ ባልደረቦቻችን ስም የምንሰናበታችሁ ስናስተናግዳችሁ የቆየ ነው ሰሎሞን አባተና ትዝታ በላቸው ነን። አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ከኛ ቀጥሎ ይቀርባል። በእኛ በኩል ደናደሩ ደናደሩ